የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሙስሊሞች ተቃውሞን በሚመለከት ከዋልታ ዌብሳይት ጋር ቃለመጠይቅ አካሂደዋል። ኢትዮጵያ ውስጥ የሃይማኖት ነጻነት አለ። እምነታቸውን በሰላም የሚያራምዱትን የሚነካ የለም። በሃይማኖት ሽፋን አክራሪነትንና ጽንፈኝነትን የሚያራምዱትን ግን ከሰላማዊ አማኞች መነጠል አለብን ብለዋል ጠቅላይ ሚኒስትሩ። የህግ ባለሙያው አቶ ተማማ አባቡልጉ በበኩላቸው ይህ የጅምላ ክስ እንጂ ማስረጃ የለም ይላሉ። አቶ ተማመን ያነጋገረችው አዳነች ፍሳህዬ ናት። ቀጥሎ ይቀርባል። በመጀመሪያ ደረጃ ለትብብሮ እናመሰግናለን። እኔ አመሰግናለሁ። በኢትዮጵያ የሙስሊሞች ተቃውሞ በየጊዜው እየተካሄደ እንደሆነ በግልጽ የሚታይ ነገር ነው። ለምሳሌ ባለፈው ሐሙስ ኢድ አልፈጥር በተከበረበት ወቅት አደባባይ ውስጥ ሆነው ጸሎት በማድረስ በዓሉን ያከበሩ ሙስሊሞች ነበሩ። በሌላ በኩል ደግሞ ድምጻችን ይሰማ በሚል የተቃውሞ ሰልፍ ያካሄዱ ሙስሊሞችም ነበሩ እና እስቲ የተቃውሞው ዋና ዓላማ ምን እንደሆነ ቢያብራሩልን። የተቃውሞ ዋና ዓላማ እንግዲህ ያው እንደተለመደው በየሳምንቱ የሚቀርብ ጉዳይ ነው። የዚህኛው ተቃውሞ ከሌሎቹ የተለየ አይመስለኝም። ከመጀመሪያ ጀምሮ የሙስሊሞች ጥያቄ አለ። መጀመሪያ ሙስሊሞች ሶስት ጥያቄ አቅርበው ነበር። ያ ጥያቄ ግልጽ ነው። ግልጽና ሕጋዊ የሚሆነ ጥያቄ ነው። እነዛ ጥያቄዎችን ለመንግስት እንዲያቀርቡላቸው የተመረጡ ሰዎች ከመንግስት ጋር ሲደራደሩ ነበረ። መንግስት እንግዲህ ያው ጥያቄ የቀረበው ለሱ ነበርና እነዛ ሶስቱ ጥያቄዎች ከእስልምና ሃይማኖት ውጭ የሆነ ሃይማኖት መጥቶብናል። መምጣቱ ብቻ ሳይሆን በግድ የኢትዮጵያ ሙስሊሞች እንዲቀበሉት የተገደደ ነው። ያ መቆም አለበት። የመንግስትን ጣልቃ ገብነት በሃይማኖት ውስጥ የሚያሳይም ነው። ከመጅሊስ ጋር ተባብሮ ማለት ነው። ሁለተኛ፣ አወሊያ ትምህርት ቤት በቦርድ መተዳደር አለበት የሚል ነው እና እነዚህ የመሳሰሉ ጥያቄዎችን ይዘው ከመንግስት ጋር ሲደራደሩ የነበሩ ሰዎች አሉ። ኮሚቴ ተብለው በአስራ ሰባት ሰዎች ተመርተው ከነሱና እነሱ ጋር ከነበሩት ውስጥ ዘጠኝ ሰዎች ታስረዋል። ሌሎችም ተጨምረው ማለት ነው። እነዚህ ሰዎች እኛ ህጋዊ ተወካዮች ናቸው ይፈቱ በሚል ህዝቡ እንግዲህ እየጠየቀ ነው ያለው በተለያየ መልኩ። ይህ እንግዲህ በየ ጊዜ የሚደረግ ሰላማዊ እና ህጋዊ የሆነ ጥያቄ ነው እየቀረበ ያለው ከዛ የተለየ ነገር ያለ አይመስለኝም። ህዝቡ እዛው ጋር ተሰበሰበ፣ ጸሎት አደረገ፣ እዛው ጋር ሀሳቡን ገለጸ። ሀሳቡን ገልጾ ጨርሶ በመንገድ ላይ ባለበት ሁኔታ ነው እንግዲህ አደጋ የደረሰበት። ተቃውሞውን በሚመለከት የኢትዮጵያ ጠቅላይ ሚኒስትር አቶ ሀይለ ማርያም ደሳለኝ ለዋልታ ድረገጽ በሰጡት ቃለ መጠይቅ በሙስሊሞችም ሆነ በማንኛውም አይነት የሃይማኖት እምነት መንግስት ጣልቃ አይገባም። በኢትዮጵያ ህገ መንግስት መሰረት የሃይማኖት ነጻነት አለ። የሃይማኖት እምነቱን ከፖለቲካ ነጥሎ መከተል የሚፈልግ ማንኛውም ሰው ሙሉ መብት አለው። ችግር የለውም። በሃይማኖት እምነት ላይ ፖለቲካ ሲገባበት ነው ችግሩ ብለዋል። እና ይህን እንዴት ያዩታል? እንግዲህ በሃይማኖት ጉዳይ ውስጥ ፖለቲካ ገባ እያለ ያለው ሙስሊሙ ነው። መንግስት ገባብን እያለን ያለው፣ እነሱ ደግሞ አልገባንም እያሉን ያሉት፣ እንዲሁም እየተባለ ያለው በዚህኛው የተገናቢጦች ነው ማለት ነው። ምንድን ነው በኢትዮጵያ ውስጥ በሃይማኖታችን ጉዳይ ላይ መንግስት አልካ እየገባብን ያለው? ለዛም መገለጫው ምንድን ነው? ከውጭ የመጣ አምልቆን በመስጊድ ስብሰባ አድርገው ገንዘብ በመንግስት በጀት እየተደጎመ ስብሰባ እየተካሄደ ስልጠና እየተሰጠ በዛ መሰረት እየተደረገ ነው። የመንግስት ባለስልጣኖች ኢኬዴም የሚባሉን ሃይማኖት አታጠፉም ወይ ኬዴም የሚባሉን አትቀበሉም ወይ በግርጽ እያሉ እየተናገሩ ነው። ከዚህ የበለጠ በሃይማኖት ጉዳይ ጣልቃ የመግባት ጉዳይም አይኖርም። ከኢትዮጵያ ውስጥ የሃይማኖት ነፃነት፣ የመደራጀት ነጻነት፣ ሀሳብን በነጻነት የመግለጽ ነጻነት ከተከበረ በሃይማኖት ሽፋን ፖለቲካ ምናምን የሚባል ነገር ሊኖር አይችልም። አሁን ግን አንደኛው በነጻ የመደራጀት ጥያቄ ያነሱ ሰዎች ታስረውብናል። ነው መንግስት ራሱ ከእነዚህ ሰዎች ጋር እነዚህ ሶስቱን ጥያቄዎች በተመለከተ ችግር እንዳለ ተቀብሎ ሲደራደር ከርሞ ያ መመለሱ ራሱ መልሽ አሉ ከማለት ውጭ መንግስት እንግዲህ በዚህ ጉዳይ ተከፋፍ ነው ተጠያቂ ነው። መብት ስጠን እየተባለ ያለ መብታችን ውስጥ አጋገባብን እየተባለ ያለ ወገን ነው። ጉዳዩ እንደዚህ አይነት መልኩ ነው መታየት ያለበት። በኢትዮጵያ መንግስት በኩል ያስቀመጡት ምንድን ነው? ጽንፈኝነትና አክራሪነት እና ሃይማኖተኛነት የተለያዩ ናቸው። ሃይማኖተኛነትን የሚነካ የለም። ነገር ግን በጽንፈኝነትና በአክራሪነት መሰረት ሸሪዓ የኢትዮጵያ ሕግ መሆን አለበት የመሳሰሉት ነገር ሲነሱ ሃይማኖተኛነት መሆኑ ቀርቶ የፖለቲካ ገጽታ ይኖረዋል። እና ለእንደዚህ አይነት ዝንባሌ እያለ ዝም ብለን አናይም። ሰላማዊው ሕዝብ በሰላማዊ መንገድ እምነቱን ማራመድ የሚፈልገውን ሳንነካ እነሱ ደግሞ በእነዚህ በጽንፈኛና አክራሪዎች የሚሏቸው እንዳይደናገሩ በማስተማር እነዛ ጽንፈኛ ያሏቸው አክራሪዎች ያሏቸውን ግን ሌላ አላማ ስላላቸው አላማቸው ፖለቲካ ስለሆነ ዝም ብለን አናያቸውም ብለዋል። እንግዲህ ልኮ እንደነገርኩሽ ነው። ሀይማኖታቸዋ ፖለቲካ ነው ከተባለ አላማቸው ፖለቲካ እንግዲህ በኢትዮጵያ ውስጥ በግልጽ መራመድ ይችላል ከሚባለው ጋር እኮ ማለት ነገር ነው ያባባል። ፓራዶክሲካል ነው የሚሆነው ምክንያቱም አንድ ሰው የፖለቲካ አላማውን በግልጽ ማካሄድ እየቻለ ሃይማኖቱ የሚጠቀምበት ምክንያት አይታየኝም። አክራሪነት የሚባለው ነገር በኢትዮጵያ ውስጥ አለ ለማለት ምንም አመላካች ነገር የለም። ሁለተኛ አሁን ጥያቄውን እያቀረበ ያለው ህዝብ ነው። ህዝቡ ነው እንደዚህ በአደባባይ ይሄ ሁሉ ህዝብ መቼም እንግዲህ ህዝብ በአንቀልባ ያለ ሕጻን ልጅ ነው ካልተባለ በስተቀር ህዝቡ ነው ጥያቄውን እያቀረበ ያለው ጉዳዩ ስለ ራሱ ሀሳብ መግለጽ አይችልም ተብሎ የሚወሰድ ከሆነ ና በአደባባይ ህዝቡ ተታሎ ነ ይመጣው ከሌሎች ሰዎች ልንለየው ይገባል፣ ልናስተምሮ ይገባል ከተባለ የኢትዮጵያንም መንግስት አቋቋመ የተባለው ይህ ህዝብ ነው። ይህ ህዝብ ተታለሆ ነው ኢትዮጵያን ህዝብ መንግስት ያቋቋመው ብለን ልንከራከር ነው ማለት ነው። አሁን እንግዲህ ጠቅላይ ሚኒስትሩ ሃይማኖትን ሽፋን በማድረግ ፖለቲካ ሲሉ ፖለቲካና ሃይማኖት መለየት አለበት ነው ያሉት። እንግዲህ በፖለቲካ ረገድ የፈለገ በግልጽ በፖለቲካ ስለ ፖለቲካ መቆም አለበት፣ በፖለቲካ መንገድ መሄድ አለበት። ይሄኛውን ግን ሃይማኖትና ፖለቲካን አደባልቆ በዛ ሽፋን በማድረግ ህግ መሆን ያለበት ሸሪዓ ነው የሚባል ከሆነ ስልጣንን ወደ መያዝ የሚካሄድ ከሆነ የሀገሪቱን ህገ መንግስት መናድ ነው ማለት ነው ነው የሚሉት። እንግዲህ ኢትዮጵያ ውስጥ ኬሌ እንደዚህ በዚህ ቦታ ላይ እንዲህ ብሏል ብሎ አይሉ ለመጆቻችን የተከሰሱበትም ጉዳይ ላይ እንደዛ የሚል ነገር የለበትም። ዞሮ ዞሮ፣ አሁን ግን ዋናው ጥያቄ መሆን ያለበት የሚመስለኝ እዚህ ውስጥ አንደኛው ኢትዮጵያ ውስጥ እብድ ሰው ካልሆነ በስተቀር በሸሪያ ህግ አቋቁማለሁ የሚል ሰውም የለም፣ አላለምም። እኛም የምናውቀው እንደዛ የሚሉ ሰዎችም ራሳቸው እኮ ይላሉ። በዚህ ቦታ በዚህ ባደረገው ንግግር ወይንም በጠየቀው ጥያቄ ላይ እንደዚያ እያለ ነው፣ አላሉም። የተጠየቀው የመብት ጥያቄ ነው፣ የሃይማኖት ጥያቄ ነው፣ በእምነታችን ጣልቃ አይገባብን የሚል ጥያቄ ነው። እነዚህ ነገሮች ደግሞ ህጋዊና ህገ መንግስቱን የተከተሉ ናቸው። አቀራረባቸውም ቢሆን ህጋዊ ነው ማለት ነው። በቅርብ በዚህ በኢንተርኔት የሚሰሙ የነበሩ ነገሮች ነበሩ። እንግዲህ አንዳንድ ሰዎች ኢትዮጵያ ውስጥ ሸሪዓ የበላይነት መሆን አለበት ብዛት አለን እኛንን የምንበዛውና እንደዛ መሆን አለበት አንዱ ሲናገር እንግዲህ ከፈለኩኝ እዚህ ሆኜ አንድ ቤተ ክርስቲያን እንዲቃጠል ማዘዝ እችላለሁ እያሉ እንደዛ የሚሰሙ ነገሮች ነበሩ። እንዴት ነው እዚህ ላይ ለመሆኑ የሚያውቁት ነገር አለ አንድ ነገር እኮ ማለት መታወቅ አለበት። አንደኛው እስልምና ሀይማኖት እንደዚህ ዝም ብሎ ተራ ሃይማኖትም እኮ አይደለም ማንም ሰው ተነስቶ ቤተ ቤተክርስቲያን ይቃጠል እንዲህ ይደረግበት የሚል ነገር ሳይሆን መሪ ያለው ነው። ቁርአን አለ፣ ሀዲስ አለ፣ ሁሉ ነገር አለ። በክርስቲያን ሀገር ውስጥ ምን መደረግ አለበት የሚል ነገር አለ። ሲምፕሊ አንድ ሰው ተነስቶ ቤተ ቤተክርስቲያን አቃጥላለሁ የኬሌን ገላለሁ ማለት ይችላል ወይ ነው ያ ሰውዬስ እስልምናን ይወክላል ወይ ነው ስልምና እኮ ባይዘወይ አንድ ሰውን ከገደልክ ዓለምን በሙሉ ገደልክ ብሎ የሚል ሃይማኖት ነው። ልጓም ያለው ሃይማኖት ነው። ባይዘወይ ዝም ብሎ ማንም ሰው እንደፈለገ የሚጋልብበት አይደለም። ማንም ሰው ደግሞ እንደፈለገ የሚጋልበውም አይደለም። ስለዚህ በዚህ ረገድ ማንም ይህን አስተሳሰብ ገለጸ ማለት ነው ስልምናን የሚገልጽ አይደለም። ሌላው ደግሞ የኢትዮጵያ ጠቅላይ ሚኒስትር ያነሱት ጉዳይ ነበረ። የውጭ ሀይሎች ገንዘብ እየሰጡ ኢትዮጵያ ውስጥ አክራሪነትና ጽንፈኝነት እንዲስፋፋ የሚያደርጉ እንዳሉ የሚታወቅ ነገር ነው ብለዋል። ከዛም ጋር ተያይዞ የትግራይ ፕሬዚደንት አቶ አባይ ወልዱ እዚህ አካባቢ መጥተው ነበርና ቃለመጠይቅ አካሂደው ነበር ከቪኦኤ ጋር እና ያኔ አንስቶ ነበር እንግዲህ እሳቸው በተጨባጭ የኤርትራም እጅ ይኖርበታል፣ ተቃዋሚዎችም ነገሩን ያቀጣጥሉታል ብለው ነበር። እና በዚህ ላይ እንግዲህ አጠቃላይ መልሱ የውጭ ጣልቃ ገብነት የሚባለው ራሱ ትርጉሙ ምን እንደሆነ አይታወቅም ወይም የጅምላ ዞሮ ዞሮ የጅምላ አባባል ነው። በዚህ ረገድ የተፈጸመ ወንጀል ካለ መንግስት እንግዲህ አሁን ሕግን ማስከበር ኃላፊነት አለበት። ዜጎቹን ደህንነት መጠበቅ ኃላፊነት አለበት። የዜጎቹን ደህንነት መጠበቅ ማለት ሕግና ሕገ መንግስቱን አክብሮ ጭምር ነው። ዜጎቹንም ደግሞ ዝም ብሎ በጅምላ መፈረጅና መወንጀልም የለበትም። የውጭ ጣልቃ ገብነቱ የተፈጸመበት መልክ መገለጽ አለበት፣ ግልጽ መሆን አለበት፣ መብራራት አለበት። ይህ ባልሆነበት ሁኔታ ከጅምላ አባባል ላይ ይቻላ ሌሎች ፖለቲካ ሀይሎች ለተባለው ደግሞ ሌሎች ፖለቲካ ሀይሎች የራሳቸውን ስራ እንግዲህ መስራት ግዴታ ይኖርባቸው የራሳቸው ስራ ያሰሩ ሊሆን ይችላል። ዞሮ ዞሮ ከዚህ ጋር የሚያያዝ ነገር የለው ከውጭ ሀይል ጋር የሚያያዝን ነገር የለው። ስለዚህ ዞሮ ዞሮ ከአባባል ደረጃ አልፎ የሚሄድ ነገር አይደለም፣ የጅምላ ፍረጃ ነው። ይዝን ለአባባል ደግሞ ተቀባይ ተቀባይነት የለውም። እሺ፣ እንግዲህ አቶ ተማም ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።